ባለፉት ሶስት ወራት ጀምሮ የአፍሪቃ ቀንድ አገሮች በአብዛኛው ደግሞ ኢትዮጵያና ሶማሊያ የአየር ንብረት መዛባትን የሚያስከትለው የኤልኒኖ ክስተት መዘዝ ሰለባ መሆናቸው ዘገባዎች ያሳያሉ። ይህ የአየር ንብረት ለውጥም ባለፉት ሰላሳ አመታት ውስጥ ታይቶ የማይታወቀው አይነት ድርቅ ሊያመጣ ከዚያም አልፎ ከባድ የሰብአዊ ቀውስ ሊያስከትል እንደሚችል የተባበሩት መንግስታት ድርጅት የአስቸኳይ ጊዜ አስተባባሪ መስሪያ ቤት በምህጽሩ ኦቻ በዚህ ወር አጋማሽ ባወጣው ዘገባ ጠቅሷል። ሌላው የተባበሩት መንግስታት መስሪያ ቤት የዓለም የምግብ ድርጅትም በወቅቱ በታየው የአየር ንብረት ለውጥ የተነሳ በአፍሪካ ቀንድ በሚገኙት ሶማሊያ፣ ኢትዮጵያ፣ ዩጋንዳ፣ ኬንያና ጅቡቲ ብዙ ሰው የምግብ እርዳታ ጠባቂ መሆኑን አመልክተዋል። ከሶስት ዓመት በፊት የኢጋድ አባል የሆኑት የአፍሪካ ቀንድ መሪዎች ድርቅ መቼም ቢሆን ወደ ረሃብ እንደማይለወጥ የሚቻላቸውን ሁሉ ለማድረግ ቃል መግባታቸው የሚታወስ ነው። ይሄው ቃላቸው ምን ያህል ተግባራዊ ስለመሆኑ በዶችቬሌ ስቱዲዮ በመገኘት ለማግኘት ቃለ ምልልስ የሰጡት የኢጋድ ዋና ጸሐፊ አምባሳደር ኢንጂነር ማቡብ ማሊም ሲያስረዱ፣ ያ ማለት እኛ የአየር ንብረት ለውጥ ክስተትን እናስቆማለን ማለት አይደለም። ያ ሁሌም ይቀጥላል። ግን እኛ የምንጥረው ህዝባችን ድርቅ የሚያስከትለውን መዘዝ መቋቋም የሚችልበትን መንገድ መሻት ነው። ድርቅ ወደ ረሃብ እንዳይለወጥ መቋቋምና ማጠናከር ነበር። ላረጋግጥልህ የምችለው ያ ቃል ከተገባ ዛሬ ከሶስት ዓመት በኋላ ስራችንን ማቀናበር የምንችልበት የተሻለ መዋቅር እንዳለን ህዝቦችም በተሻለ መንገድ ተቀራርበው በመስራት ላይ እንደሚገኙ ነው። ካስፈለግም የሚገባውን እርዳታ በአስቸኳይ ወደሚያስፈልገው ቦታ ከበፊቱ በተሻለ መንገድ ማድረስ እንችላለን። ለችግሮቹ ቶሎ መፍትሄ በማፈላለጉ ላይ ከሶስት ዓመት በፊት ከነበርንበት ጋር ሲታይ ዛሬ በተሻለና በተጠናከረ አቋም ላይ ያስቀምጠናል። በአየር ንብረት ለውጥ በሚፈጠረው ድርቅና መዘዙ አንጻር በአስቸኳይ እርምጃ መውሰድ ላይ ከመሪዎች አኳያ የፖለቲካ ፍቃደኝነት መጉደሉ ችግሩን እንደሚያባብሰው አዲስ ስታንዳርድ የተሰኘው ወራዊ መጽሔት ኢትዮጵያን በምሳሌነት በመጥቀስ ዘግቧል። የኢጋድ ዋና ጸሐፊ አምባሳደር ማሊም ግን አባባሉ በቦታው ያለው ሁኔታ እንደማይገልጽ ነው ያመለከቱት። እውነቱን ለመናገር የተባለው ጉዳይ መሬት ጋር ካለው እውነታ ጋር ሲታይ ትክክል ነው ብዬ አላስብም። ባለፈው ጊዜ በተከሰተው ድርቅ ሁሉም ሀገሮች ቢጠቁም፣ ኢትዮጵያም ጨምሮ ማለት ነው። ኢትዮጵያ ካሉት ሀገሮች ሁሉ ችግሩን የተቋቋመች አንዷ ናት። የዓለም አቀፍ ጣልቃ ገብነት ሳይመጣ በፊት ነበረ በኢትዮጵያ ያለው ስርዓት ችግሩን የተቋቋመው። እኔም እንደማየው ችግሩ ሳይከሰት በፊት የአስቸኳይ ጊዜ እንዲታወጅ ጥያቄዎች ይመጣሉ። የአስቸኳይ ጊዜ የእርዳታ ጥሪ ማድረግን ለእርዳታ ሰጪ ድርጅቶች ለችግሩ መንገዶች ይከፍታል፣ ግን እኛ ማድረግ የምንፈልገው እውነትና ታማኝ በመሆን ችግሩን በራሳችን አቅም የቅድመ ማስጠንቀቂያ ስርዓትንና መርሃ ግብር መዘርጋት ነው የምንፈልገው። አሁን በተያያዘው ጎርጎሮሳዊ ወህዳር 2015 መጨረሻ ከ200 ሀገሮች የተወጣ ጡ ልዑካን በፓሪስ ለአንደኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ተመልካች ጉባኤ ላይ ተገናኝተው ለመወያየት ዝግጅት ላይ ይገኛሉ። ዋናው የስብሰባው ነጥብ የአየር ንብረት ለውጥ የሚያደርሰውን ድንገተኛ አደጋ መጠን መገደብ ላይ እርምጃ መውሰድ እንደሚሆን የመገናኛ ብዙኃን ያመለክታሉ። የአየር ንብረት ለውጥ መዘዝም ችግሩ በሚከሰትባቸው አገሮች ውስጥ አለመረጋጋት ሊያስከትል እንደሚችል ስጋት መኖሩን የዜና አውታሮች ዘገባዎች ገ ገልጸዋል የአፍሪካ ቀንድ ሀገሮች ራሳቸውን ከዚህ አይነቱ ችግር ለመከላከል አስፈላጊ የሆነውን የቅድመ ማስጠንቀቂያ ስርዓት እና የመረጃ መለዋወጥ ዘዴዎች ለማጠናከር እና ለማድበር እየሰሩ መሆናቸውን አምባሳደር ማቡብ ማሊም ገልጸዋል።